በ1960 ዎቹ መጀመሪያ ላይ ኢትዮጵያ ከበርካታ ሀገራት በተለየ ሁኔታ የነጻነት አየር ትተነፍስ ነበር። ወጣቱ የፖሊስ ኦርኬስትራ ገጣሚ፣ ዜማ ፈጣሪ፣ ጸሐፌ ተውኔትና አዘጋጁ ተስፋ ያበበ ግን ከኢትዮጵያ ግዛት ወዲያ ያሉ ህዝቦች ህመም ያመው ነበረ። ውሎው ዓለም ከማይረሳቸው ጥቁር እንግዳ ጋር ነበርና በዚህ በአፓርታይድ ጉዳይ ላይ እኔ በጣም ትኩረት አረት ነበር የሚያደርጉት ድካም እና ጥረት ላይ በጣም አተኩር ነበር። እኔ ባለሁበት በጥሞ ግራሽ ግቢ ውስጥ አንድ ታላቅ መሪ ለስልጠና መጡ፣ ኔልሰን ማንዴላ። እሳቸው ጋር ደግሞ ቅርበት አደረኩኝ። እዛ በዛ በዛ በቃ አፓርታይድ ምንድን ነው የሚለው ነገር በጣም በጥልቀት ስላገኛሁት በተለይ ኤምሲ የሚያደርገውን ጥረትና ትግል መሰረት አድርጌ የጥቁር ድምፅ የሚል ስራ ሰራሁኝ። በቅኝ ገዚዮ ደግሞ አፍሪቃውያን ወንድሞች እያሳለፉ ያለውን ሰቆቃ የሚተርክ በአስቸኳይ ለነጻነት በቅተው ከሰብአዊ ግምት በላይ የሆነው አገዛዝ እንዲያከትም የሚጠይቅ ሙዚቃ ነው። አንጎላ ሞዛምቢ ጥቁር ድምጽ የሚለው ዜማ እንደ ኮረስ ነው። በኃይሉ ሴቴ ና ታደለ በቀለ የሚሰሩት ነው። ያደረኩት ግጥሞ የውዝግብ መድረክ ፍረጅኛ አንቻለም ሰው የእግዚአብሔር እንጂ የሰው ባህሪ አይደለም። ምድር የሁሉም ናት ጥቁር ነጭ ሳትመርጥ አያበላልቅም የቆዳ መለወጥ። ቶሎ ይውጡ ነጻ ከዚያ ከኮሎኒ አንጎላ ሞዛምቢክ፣ የፖርቱጊዝ ጊኒ፣ የሮዴዚያ ና የደቡብ አፍሪካ አብጓል ጊዜያቸው በህግ ሊሰካ እንዳይወላደድ የሰው የኑሮ ቅርጽ ቅድሚ አገዛዝ ይጥፋ ይላል። የጥቁር ድምጽ እንዲህ እያለ ነው የሚሄደው። እኔ የገረመኛል በዛን ጊዜ አፓርታይድን በተመለከተ በጣም ነበር ዋጋ የነበረው እና በቲያትሩም እንደዚሁ የተዋገሩ በጣም ግሩም ሆኖ በዛን ጊዜ ገላ ልቃ ከሊማ ህብረተሰቡም የማየት አቅሙም ስለ አፓርታይድ እና ግን በጣም ነበር ብዙ ሰው ነበር አድናቆት ነበረው። በዚያው ዘመን በአለባበሱ ቄንጠኝነት፣ ፉጨት የሚበዛለት ፒያሳና ዘውታሪ ወጣት ነበረ አለማየሁ ሸቴ። ወጣቱ አለማየሁ ግን ከዘናጭነትና ድምፀ መልካምነት ወዲያ ለውጥ ፈላጊ አመፀኛም ቢጤ እንደሆነ የመንግስት ሹማምንትን ናጥ የሚያደርጉ ቀደምት ሙዚቃዎቹ ምስክር ናቸው። ኃይለ ሥላሴ መንግስት ላይ አንቺስ በብርድና ብቸሪ እኔስ በኩልነት ብደክም ምናለ የሚፈርተን እንደር የሚል እንትን አንድ ቆንጆ ቂቃ ነበረ ኮርኔል ግርማ ሀይል እያወጣው እሱ በዘፈንኩበት ጊዜ እታች ያለው ህብረተሰብ በወቅቱ የነበረበትን ችግር የሚያንጸባርቅ ነው። የህዝብን ሀቅና እውነታ ላላይ መዋቀቡም ሆነ ብዙሀኑ አውቆ እንዲያስከብረው የማድረግ ግዴታ አለብን ብዬ ነው የማምነው በግሌ አለማየሁም የዘር መድሎ እንዲቀር በተለያዩ አገራት ጥቁሮችን እንዳራዊት አራዊት የቆጠረው የነጭ አገዛዝ ድባቅ ይመታ ዘንድ ያ ጥቁር ግስላን አቀነቀነ። ሽጉጥ መቶ ኢየሱ አንግቶታል ያ ጥቁር ግስላ ደም ሸቶታል። እኔ እንኳ በዛን ጊዜ እንቂጣ አመለካከት የነበረኝ ሰው ነኝ። ነፍስን ማረው እና አባቴ በጣም አፓርታይድ እንትን በጣም የሚቆረቆር እና እንትን የሚል ሰው ነበረ። ሲበሳጭ የምሰማው የዛ ጊዜ በጥቁሮች ላይ በገዛ ሀገራቸው በነጮች እንትን የሚደረገውን ግፍ በመቃወም እንትን ነበር። ያን ተመርኩ ጊዜ በዛው አንጻር ደግሞ ሀገራችንም ላይ በነበረው ሰአተ ማህበር ጥቂት ሰዎች ዘውዳዊ አገዛዝ ሰርነን በሚል በድሀው ላይ የሚያደርጉት አንዳንድ እንትን በጣም ሁኔታውን ያዛምድብኝ ነበር። ከዛ በመነሳት ነበረ ይሄንን ራሴ እንደ ቀልድ ጫረጫ የጻፉ ምን ይሆን ምክንያቱን እንወቅ ምን አለበት ብሎ በማለቱ በግብ ተሰቀ ያ ጥቁር ግስላ የተባለ በሙዚቃ ውስጥ የሚገለጸው በተወሰነ መንገድ አሜሪካን ሀገር ውስጥ ይካሄድ የነበረውን የብላክ ፓንተርስ የመብት ጥያቄ ጠቆም ለማድረግ ታስቦ ነው የሚል ነገር አለው። እውነት ነው ይሄ? አይደለም። በዛን ጊዜ ይህን ያህል የበሰለ አመለካከት በእኔ በኩል አልነበረም። እርግጥ በደቡብ አፍሪካ ላይ ይካሄድ በነበረው የአፓርታይድ ሁኔታ እሱ ነበረ ርክር የማየው እንጂ አሜሪካ ውስጥ በነበረው ሁኔታ ከጊዜ በኋላ ከአደኩኝ ከበሰልኩኝ በኋላ የሚሰማውና የማውቀው እ ከዚ አንሰራም ለማለት ነው። ኢትዮጵያን ሙዚቀኞች ከነዚህ አመታት በኋላ በተለያየ ጊዜም ቢሆን እንደነገሩ ነገሩ ስለ አለምና ቀጠና አቀፍ ጉዳዮች ዘፍነዋል። ያም ሆኖ መዝናናትን ብቻ ግብ ያደረጉ ሙዚቃዎች ቁጥር በእጅጉ እንደሚልቅ አይካድም። የትናንቱ ወጣት ከያኔ የዛሬው አንጋፋ የኪነ ጥበብ ሰው ተስፋ ያበበ፣ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ የሚያተኩሩ ዜማዎች አሁንም መቀጠል አለባቸው ብለው ያስባሉ። አሁን በትክክል አፓርታይድ፣ ቅኝ ግዛት እንደ ረቅጦ መግዛት ባይኖርም ስውር ቅኝ ግዛት አለ። አሁን በጣም በሚገባ የምናቀ ከኛ ሀገር ጀምሮ ሄም ጋር ከሺህ ጦረኛ አንድ ነገረኛ ነው። ከሺህ ጦረኛ አንድ ኪነ ጥበብ አንድ በድምፅ የሚቀሩ ነገር በድራማ የሚቀርበ ነገር ትልቅ አስተዋጽኦ አለውና ሁሉም ጋር ትኩረት ሊደረግበት በተለያየ ቋንቋ ቢቀርብ ደስ ነው የምለው። በተለይ በኮርሴ ሙዚቃዊ ድራማ በፓርካይድ ምንነት አሁን ጊዜ ያለው የስሁር እኛ አገዛዝ ምንድን ነው የሚለውም በሙዚቃዊ ድራማ አሁን እኛ ጋርም አልጠበቅ ሰው ሊሰሩ ሲችሉ ጥሩ ነበር ነው የምለው። ድምፃዊ ድምፀ ዓለማየሁ እሸቴ በበኩሉ የማህበረሰብና የሰው ልጆችን ችግሮች የሚገላልጡ የሰብአዊነትን ግብ የሚያጎለብቱ ሙዚቃዎችን መጫወት ከምንም በላይ ለራስ የሚሰጠውን እርካታ ሊያነሳ ይወዳል። እሱ ቀድሞ የተጫወታቸው ሙዚቃዎች የተወለትን የእርካታ መንፈስ ያስታውሳልና እጅግ በጣም በኩራት ነው የምተነስስበት። ያ ደግሞ ማንኛችንም ቢሆን ለሀገር ብቻ ሳይሆን ሰው በመሆናችን ድብል ዓለም የሁላችንም ነች ዓለም እንዳትጠፋ ዓለም በስርዓቱ እንድትካሄድ ሕግና ምትን ስርዓት እንዲከበር የሁላችን አስተዋጽኦና ትግል ያስፈልጋል የሚል እነባለኝ። ከዚህ ሁኔታ አንጻር ብዙዎቹ የዘፈንኳቸው ምንም ጨቅላ ጭንቅላቴን ብዙፍ ናቸው። ለሀገር ለወገን የሰሩትን እንትን ዞር ብዬ ሳየ እኮራበታለሁ። ለሌሎችም ወንድሞቼ ይሄንን እንትናችን እንድንቀጥልበት አሳስባለሁ። ብዙ ጊዜ ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም